ትኩረት በአፍሪካ የጀርመን ምክር ቤት አባላትና የኢኮኖሚ ልዑካን በሚቀጥለው ሳምንት ምዕራብ አፍሪካዊቷ ትንሽ ሀገር ቶጎን ይጎበኛሉ። ቶጎ እንደ ጎርጎሪዮስ አቆጣጠር ከ1884 እስከ 1914 ድረስ በነበሩት 30 ዓመታት በዘመኑ በዘውዳዊ አገዛዝ ስትመራ የነበረችው ጀርመን ቅኝ ግዛት ነበረች። ዛሬም ድረስ ታዲያ የጀርመን ቶጎን ቅኝ አገዛዝ ዘመን ለመመስከር በሚመስል አስደናቂው የያኔው አገረ ገዢ ቤተ መንግስት ሕንፃ ደረቱን ለምዕራብ አፍሪቃዊቱ ፀሐይ ገልብጦ በመዲናይቱ ሎሜ ተገሽሯል። ያኔ በቅኝ አገዛዙ ዘመን ቶጎ በጀርመን ያብነት የምትጠቀስ ቅኝ ግዛት እየተባለች ነበር የምትጠራው። በወቅቱ የአገሬው ሰዎች የተዳረጉበት የግዳጅ ሥራና ይከፍሉት የነበረው ከፍተኛ ግብር ቅኝ ግዛቱን በጀርመን አይን እጅግ አጓጊ አድርጎት ነበር። ያ ካከተመ ከ100 ዓመታት በላይ በተቆጠረበት በአሁኑ ጊዜ ግን በሎሜ ጎዳናዎች ስለ ያኔው ቅኝ ገዢ ጀርመን መጥፎ አይሰማም። ሎሜ ከተማ ውስጥ የሚገኘው የጀርመኑ ጎይቴ የባህል ተቋም ኃላፊ ኤደማ ቶግቤ ዶይቸ የጀርመን ቅኝ አገዛዝ የዛሬ ስንትና ስንት ዓመት አክትሞለታል። በዚያ ዘመን የነበሩ ሰዎችም በአሁኑ ጊዜ እምብዛም አይታዩም። የአሁኑ ዘመን ወጣቶችም ስለዛ ዘመን ቅኝ አገዛዝ ያን ያህል የሚያውቁ አይመስለኝም። ስለዛ ዘመን የሚያወሩ ሰዎች በዛ ወቅት ስለነበረው ዝርዝር መረጃ የላቸውም። እነሱ ስለ ጀርመናውያኑ የሚያውቁት ከዚያን ጊዜ ወዲህ ስላለው ቀና ነገር ብቻ ነው። ለእነሱ ጀርመኖች ትጉህ፣ ጥብቅ፣ ታታሪ፣ ለመርህ የሚገዙ ናቸው። ሲመስለኝ ይህ የሆነው ከሌሎች ቅኝ ገዢዎች ጋር በማነጻጸር ነው። ደክ ላጣ ኮሎኒያል መስትን እንደ ኃላፊው ከሆነ የዘመኑ የቶጎ ወጣቶች ስለ ያኔው የቅኝ አገዛዝ ዘመን እንብዛም አለማውራታቸው ጀርመን ቶጎን ከ30 ዓመታት በላይ ቅኝ ስላልገዛቻት ብቻ አይደለም፣ የጀርመን እግር ተከትላ ቅኝ አገዛዙን የተረከበችው ሌላኛዋ አውሮፓዊት ሀገር ፈረንሳይ የቶጎ ቆይቷ እጅግ ጥላ ያጠላበት በመሆኑም ጭምር እንጂ። ቶጎ ነፃነቷን የተቀዳጀችው እንደ ጎርጎሪዮስ አቆጣጠር በ1960 ነው ወቅቱ የጀርመን ቶጎ ግንኙነት አዲስ ምዕራፍ የያዘበት ነበር በተለይ በሰባዎቹና በሰማንያዎቹ ዓመታት የጀርመንና የቶጎ መቀራረብ ጠንከር ብሎ የወጣበት ነበር በወቅቱ የቶጎ አምባገነን መሪ ኛሲንግቤ ኢያዴሜ ና በጀርመን የባየርን ግዛት ጠቅላይ ሚኒስትር የነበሩት ፍራንስ ዮሴፍ ሽትራውስ መካከል ወዳጅነቱ ላቅ ያለ ነበር። እንደውም የባየርኑ ጠቅላይ ሚኒስትር ቶጎን ለጀርመን እጅግ ጠቃሚ የማዕዘን ደንጊያ በማለት ነበር የሚጠሯት። የቀድሞ ቅኝ ግዛት ቶጎንም የአፍሪቃ ማሳያ ሲሉ ያንቆለጳጵሷትም ነበር። እውነታው ግን ከገበሬ ቤተሰቦች የወጡትና ቶጎን ለአርባ ዓመታት ግድም ቀጥቅጠው የገዟት ፕሬዚዳንት ኛሲንግቤ ኢያዴሜ ወደ ስልጣኑ መፈንቅለ መንግስት አድርገው በአቋራጭ መምጣታቸው ነው። የያኔው የባየርኑ ባለስልጣን ወደ ቶጎ ሲያመሩ ቅልጥ ባለ የቶጎ መንግስት ድግስና የሚዳቋ አደል ላይ በተደጋጋሚ ቢታደሙም በወቅቱ የማያወዛግቡ አልነበሩም ማለት አይቻልም። በአንድ ወቅት እንደውም እዛው ቶጎ ሳሉ እኛ ጥቁሮች መደጋገፍ አለብን ሲሉ ፕሬዝዳንቱን በቀልድ መልክ ወረፍ ማድረጋቸውም ይነገርላቸዋል። ከድረቅ እኛ አገዛዝ ማግስት አንስቶ ጦፎ የነበረው የጀርመንና የቶጎ ግንኙነት በ1990 ዎቹ መንደርደሪያ ላይ መቀዛቀዝ ታይቶበት ነበርን። የሀገሪቱን ህዝብ ሰጥ ለጥ አድርገው የገዙ የነበሩት ፕሬዚዳንት እኛሴንግቤ ኢያዴማ መንግስት ይፈጽመው የነበረው የመብት ረገጣና በሀገሪቱ የታየው የዲሞክራሲ እጦት ለረዥም ጊዜ ጀርመን ይበልጥ ለመቀራረብ ታደርግ የነበረው ጥረት እንዲገታ አድርጎታል። እንደ ጎርጎሪዮሱ አቆጣጠር ከ205 ዓመት ጀምሮ ግን የቀድሞ አምባገነን ልጅ የሆኑት ፎርኛ ሲንግቤ ወደ ሥልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካውና ኢኮኖሚው መሻሻል ማሳየቱ የጀርመንና የቶጎ ግንኙነት እንዳዲስ እንዲነቃቃ አድርጓል። ሁለቱ ሀገራት በፖለቲካና የኢኮኖሚ ዘርፍ ግንኙነታቸውን ማጠናከር ጀምረዋል። የቶጎ ውጭ ጉዳይ ሚኒስትር ሮበርት ዱሴ በባዕለ ንዋይ አፍሳሾችን እጃችንን ዘርግተን ነው የምንቀበላቸው፣ ፈጽሞ አይጸጸቱም። የቶጎ ፕሬዝዳንት ፎር ኛሲግቤ በትረ ስልጣኑን የጨበጡት የአምባገነኑ አባታቸው ኛሴግቤ ኢያዴማ የመሞትን ተከትሎ ነበር። በወቅቱ በነበረው ተቃውሞ ፕሬዚዳንቱ ስልጣናቸውን የለቀቁ ሲሆን፣ ብዙም ሳይቆይ በተከናወነ ምርጫ ግን አወዛጋቢ ቢሆንም አሸንፈው የቶጎ ፕሬዝዳንት መሆን ችሏል። ጀርመን ከቶጎ ጋር ለ20 ዓመታት ግድም ተቋርጦ የነበረውን የልማት ትብብርን ዳግም የጀመረችውም እንደ ጎርጎሪዮስ አቆጣጠር በ2012 ነበር። ሀገሪቷንም የጀርመን የልማት ትብብር ሚኒስትር ዶክተር ጌርድ ሚውለር ከታህሳስ 24 እስከ 26 ድረስ ለ3 ቀናት ጎብኝቷል። ሚኒስትሩ በጉብኝታቸው ወቅት የቶጎ አስፈላጊነትን አስረግጠው ተናግሯል። ቶጎ በምዕራብ አፍሪቃ የተረጋጋች አንዲት ሀገር ናት ያ በዚሁ መቀጠል አለበት ብሏል። እንደ ሚኒስትሩ አነጋገር ቶጎ ውስጥ የሚኖሩ ሰዎች ኑሯቸው እንዲሻሻል ጀርመን ትጥራለች። የተሻሻለ ትምህርት እንዲስፋፋ፣ በግብርናው ዘርፍ የበለጠ ተሳታፊነት እንዲጎለብት፣ በኢኮኖሚው ላይ መዋለ ንዋይ አፍሳሾች የተሻለ ሁኔታ እንዲፈጠርላቸው እንተባበራለን ሲሉም የልማት ሚኒስትሩ ተደምጧል። በእርግጥም የጀርመናውያን መዋለ ነዋይ አፍሳሾች የቶጎ እንቅስቃሴያቸው እየተጠናከረ እንዲመጣ ሁኔታዎች እንደተመቻቹለት ይነገራል። ከቅርብ ዓመታት አንስቶ እያደገ የመጣው የቶጎ ኢኮኖሚ በ2016 49 ከመቶ እንደሚሆን የዓለም ባንክ ተንቢዋል። ጥልቅ የባህር ወደቦችና የአየር መንገዶች ግንባታን ጨምሮ የአገሪቱ ምጣኔ ሀብት እንዲቀላጠፍ አጋዥ የሆኑት መሠረተ ልማት አውታሮች ይዘታቸው ጥሩ እንደሆነም ተገልጧል። የጀርመን ኩባንያዎች ቶጎ ውስጥ ስኬታማ ናቸውም ተብሏል። ያም ብቻ አይደለም። ከዚህ ቀደም ታይቶ በማይታወቅ መልኩ የቶጎ ወጣቶች ለጀርመንና የጀርመንኛ ቋንቋ ፍላጎታቸው ከፍ እያለ መምጣቱን በመዲናይቱ የሚገኘው የጀርመኑ ጎይተ የባህል ተቋም ኃላፊ ተናግሯል። በም ከቅርብ ጊዜ አንስቶ በጎቷ የባህል ተቋማችን የጀርመንኛ ቋንቋ ተማሪዎች ቁጥር እየጨመረ ነው። በየአመቱ እስከ 1600 የሚደርሱ ተማሪዎች አሉን። ፍላጎቱ በየጊዜው እየጨመረ ነው። ተማሪዎቻችን ለጀርመንኛ ቋንቋ ፍላጎታቸው ከፍተኛ ነው። አንዳንዶቹ ተማሪዎች ጀርመን ሀገር ሄደው መማር ነው ግባቸው። በጀርመን የቤተሰብ ውህደት ህግ መሰረት ከቤተሰቦቻቸው ጋር ለመገናኘት ቋንቋውን የሚያጠኑም አሉ። በዚህ የአውሮጳው የመፀውራት በሚቀጥለው ሳምንት ወደ ቶጎ የሚያቀኑት የጀርመን ልዑካን ጉብኝት በቶጎና በጀርመን መካከል እንደ አዲስ እያበበ ለመጣው ግንኙነት ይበልጥ አጋዥ እንደሚሆን ይጠበቃል። የጀርመን ምክር ቤት አባላትና የኢኮኖሚ ልዑካን በቶጎ የሚጠብቃቸው የጋራ አውደ ርእይም በቶጎና በጀርመን መካከል የትብብር መጸው የሚል ስያሜ ተሰጥቶታል። ከረጅም ጊዜ በኋላ ከስሞ የነበረው የሁለቱ ሀገራት ግንኙነት ዳግም ማበብን የሚያመለክተውን አውደ ርዕይም ኤደም አቶ ግቤ የወደፊቱን ቀና ነገር መመልከት የሚያስችል አውደ ርዕይ ይመስለኛል ሲሉ ገልጠውታል። አድማጮች የጀርመንና የቶጎ የልማት ትብብር ከረዥም ጊዜ በኋላ ዳግም መጀመርን በተመለከተ ከቅኝ ግዛት ወደ ተወዳጅ አጋርነት በሚል ርዕስ ያጠናቀርንላችሁ የትኩረት በአፍሪቃ መሰናዶ በዚሁ ይጠናቅቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።